ፋንድ ፎር ፒስ የተሰኘው ተቋም ጥናቱን ያደረገው በ12 አመልካቾች ወይም ጠቋሚዎች ላይ ተመስርቶ እንደሆነ እና መረጃዎቹን ለመሰብሰብ አስፈላጊውን ሳይንሳዊ ዘዴ እንደተጠቀመ የድርጅቱ የፕሮግራም ኃላፊ ሃና ቢላዝ ለዶችቤሌ ተናግረዋል። ከአስራ ሁለቱ አመልካቾች ውስጥ የሰብአዊ መብትና ደህንነት አያያዝ፣ የኢኮኖሚ እድገት፣ የሰዎች መፈናቀልና መሰደድ፣ በየአገሪቱ ያለው የሕግ ማዕቀፍ፣ ማህበራዊ አገልግሎትና ጠቅላላ ብሶቶችን እንደሚያጠቃልልም ኃላፊዋ አብራርተዋል። ፍራጃይል ስቴት ኢንዴክስ በተሰኘው አመታዊ ዘገባውም ደቡብ ሱዳን በከፍተኛ ደረጃ ለጥፋት የተጋለጠች በማለት ከ178 አገራት አንደኛ ደረጃ ላይ ሲያስቀምጣት ኢትዮጵያ 15ተኛ ደረጃ ላይ አስቀምጧታል። ኢትዮጵያ በዚህ ደረጃ ላይ መቀመጥ የቻለችበት ምክንያት የደህንነትና የልማት ዋስትናዋ በጣም ለንቋሳ በመሆኑና እየተባባሴ በመምጣቱ መሆኑ ዘገባው ይጠቅሳል። ላለፉት አመታት አመልካቾቹ በኢትዮጵያ በጣም እየተባባሱ ነው የመጡት በተለይም በኦሮሚያና በአማራ ክልሎች የነበሩ ተቃውሞዎች የሰብአዊ መብትና የሰዎች ደህንነት አያያዝ አስከፊና እንዲባባስ አድርጎታል። ላለፉት አስር ዓመታት ሰብአዊ መብትና ደህንነት ጉዳዮች ጨምሮ የማህበራዊ አገልግሎቶች በጣም መድከሙና የከተማና የገጠር ልማት መበላለጡ አንዱ ማሳያ ነው። የኢትዮጵያ መንግስት አገሪቱ ያለችበትን ደረጃ ለማሻሻል የሰብአዊ መብት ይዞታዎችን የማሻሻል ፖለቲካዊ ፍቃደኝነት ሊኖረው ይገባል የሚሉት ዳይሬክተሯ የአሜሪካ የአውሮፓ እና የሌሎች ለጋሽ አገ ሮችን ሚና ከፍተኛ መሆን እንዳለበት አሳስቧል። በገጠር ያሉት የጤና አገልግሎት ተቋማትም ማሻሻል እንዳለባቸው አክሎበታል። የኢትዮጵያ መንግስት ግን በሰብአዊ መብትና በህዝብ ደህንነት ጥበቃ ላይ ያተኮሩ ይህን መሰል ዘገባዎች የሚያወጡ ተቋማትን ጸረ ሰላምና ጸረ ልማት ስል ይወነጅላቸዋል። ቢላዝ መንግስት እኚህ ተቋማትን ከሚወቅስ ይልቅ ችግሮቹን ለማሻሻል እንዲጥር ይመክራሉ። የኢትዮጵያ መንግስት በአገሪቱ በአደጋ ጊዜ የሚከሰቱትን የሰብአዊም ሆነ የደህንነት ችግሮች በራሱ ለመቋቋም አቅም ማጎልበት እንዳለበት በጥብቅ አሳስባለሁ። አገሪቱ ተስፋ ሰጪ እቅዶች አሏት። የኢኮኖሚ እድገቱም አበራታች ነው። ግን በከተማና በገጠር ያሉ እድገት መመጣጠን አለበት። በዚህ ጉዳይ የአድማጮቻችን አስተያየት ጠይቀን ነበር። በአማራ ክልል ነዋሪ ነኝ ያሉን ግን ስማቸው እንዳይጠቀስ የፈለጉ ግለሰብ የሰብአዊ መብት ሰቱ ከአመት አመት እየተባባሰ ነው የሚገኙ ትላሉ። አስተያየቴ ላይ እንዳጠቀስኩት ምንድን ነው እንዳጠቃላይ ካየ ነው ከአመት አመት ያለውን ሁኔታ ስናየው ነገሮች የተባባሱ ነው ያሉት። ማለት አሁን ሰዎች ለጊዜው አሁን በአስቸኳይ ጊዜ አዋጁን በተመለከተ የተረጋጉ ቢመስሉም ግን በሰዎች መካከል ወይም ደግሞ በህዝቡ ውስጥ ያለው የፍርሃት ወይም ደግሞ በቃ ሙሉ እምነት ኑሮ ወይም ደግሞ በመንግስት ላይ በቃ ሰላም ነው ብለህ ለመኖር ያለው ሁኔታ ከጊዜ ጊዜ ትንሽ አስቸጋሪ እየሆነ ነው የሚመጣው ያለው ማለት ነው። ዘገባው ኢትዮጵያ የፖለቲካና የሰብአዊ ችግሮችን የመፍታት አቅሟ በጣም ደካማ ነው የሚለውን እንዴት ይመለከቱታል ብለን በዶችቪሌ የፌስቡክ ድረገጽ ላይ አዋይተን ነበር። ሁለት አስተያየት ሰጪዎች የሚከተለውን አስተያየት በድምፅ ልኮልናል። አዎ ያቀረቡት መረጃ ትክክል የሆነ ነገር ነው። ይሄ ማንም የሚያውቀው ፀሐይ የሞቀው ነገር ነው። ግን ሁሉም ያወራሉ። ግን አሁን ለእኛ የሚጠቅመን ነገር ምንድነው? መብቴው ምንድን ነው? ወደ መብቴው ለጊዜ የሆነ የተወሰነ ከአሜሪካ መጥተው እንደዚህ አወሩ፣ እንደዚህ ተባለ፣ እንደዚህ ተባለ ይባላል። ግን መብቴው ምንድነው? አዎ የኢትዮጵያ መንግስት ህዝቡን መምራት አልቻለ በቃ ደህነቱን ብሷል። ኢንተርኔት በጣም በጣም አሳፋሪ የሆነ ነገር ነው። ህዝቡ መጠቀም አልቻለም። አይደለም ኢንተርኔት ኖርማል ስልክ እንኳን በስርዓት መጠቀም አልቻለም። ህዝቡ ምንድነው? መብትሄው ነው ዘገባው ለመገናኛ ዘዴዎች፣ ለፖሊስ አውጪዎች፣ ለእርዳታ ድርጅቶች እና አጥኚዎች እንደ ግብዓት ይጠቅማል ሲሉ ሀና ቬላስ ለዶቼ ቬሌ ተናግሯል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊዎች የመንግስትን አቋም እንዲያስረዱን ያደረግነው ሙከራ አልተሳካም።